የአሜሪካ ድምፅ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 11 2016 ዓ ም ዝግጅታችን ጀመረ። የክርስትና እምነት ተከታዮች ዘንድ በየዓመቱ የሚከበረው የጥምቀት በዓል ዛሬ በመላው ኢትዮጵያ ሲከበር ውሏል። የጥምቀት በዓል ዋና መልእክት ያለው ለሌለው ያካፍል የሚለው የእግዚአብሔር ትእዛዝ ነው። ዛሬ ብዙ ወገኖቻችን ህጻናት፣ እናቶች፣ እህቶችና አረጋውያን በረሃብ ተቆራምደው ዕለተ ሞታቸውን እየጠበቁ ይገኛሉ። ከጥምቀት በዓል አከባበር ላይ የተቀነጨበውን ነው የሰማችሁት። የበዓሉን አከባበር የሚቃኘው ዘገባችን ከዜና በኋላ ይቀርባል። በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት በአፍሪካ ቀንድ ላይ ያለውን ተጽዕኖና በአፍሪካ እየጨመረ የመጣውን የቻይናና የራሽያ ሚና የሚቃኙ ዘገባዎችም አሉን። ሳምንታዊው የሙዚቃ ቃና ዝግጅታችንም እንደተለመደው ለዕለቱ የተመረጡ ሙዚቃዎችን ይዞ ይጠብቃችኋል። ሰላም፣ እንደምናመሻችሁ የተከበራችሁ አድማጮች፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናበርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ሰላምና ምሽታችኋል። አድማጮቻችን ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የጥምቀት በዓል ዛሬ በኢትዮጵያ የተለያዩ ከተሞች ተከብሮ ውሏል። በመዲናዋ አዲስ አበባ በዓሉ በሃይማኖታዊ ሥነ ሥርዓቶች ደምቆ የተከበረ ሲሆን በክብረ በዓሉ ላይ መልእክት ያስተላለፉት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ለረሃብ ለተጋለጡ ወገኖች ኢትዮጵያንና ዓለም አቀፉ ማኅበረሰብ እጃቸውን እንዲዘረጉ ተማጽነዋል። በኢትዮጵያ ያሉ ዘርፈ ብዙ ቀውሶች እንዲቀረፉ ማኅበረሰቡ ንስሐ መግባት እንዳለበትም አሳስበዋል። ለሰላምና አንድነት ልንተጋ ይገባል ብለውም አክለዋል። በጃን ሜዳ በነበረው የጥምቀት በዓል አከባበር ላይ በርካታ የእምነቱ ተከታዮችና ከተለያዩ ሀገራት የመጡ ጎብኚዎች ታድመዋል። አድማጮቻችን፣ የዚህ ጉዳይ ዝርዝር በአብይ ርዕሳችን በሰፊው ይቀርባል። ናይጀሪያ ውስጥ በአቡጃ ከተማ አቅራቢያ አምስት እህትማማቾች ታፍነ መወሰዳቸው በመላ ሀገሪቱ ቁጣ መቀስቀሱን ተከትለው በሀገሪቱ ዋና ከተማ የጸጥታ ችግር እንዳይፈጠር ስጋት ፈጥረዋል። ህትማማቾቹ የታፈኑት በያዝነው ጥር ወር መጀመሪያ ላይ ከአቡጃ እምብርት 25 ኪሎ ሜትር ርቀት ላይ የሚገኘው መኖሪያ ቤታቸውን ጥሰው በገቡ የታጠቁ ሰዎች መሆኑን አንድ የቤተሰብ አባል ለፈረንሳይ ዜና አገልግሎት ተናግራለች። የተጠየቀው የማስፈቻ ገንዘብ በቀነገደቡ አለመከፈሉን ተከትሎ ጥቃት አድራሾቹ ከህትማማቾች መካከል አንዱ የሆነችውን የ21 ዓመቷን ናቢያ አልካድሪያን እንደገደሉ ተናግራለች። ሌሎቹን ለማስፈታት ድርድሮች ቀጥለዋል። አውራ ጎዳናዎች ላይ ባነጣጠሩ ወንጀለኞች የተደጋገሙ ለ ገንዘብ ብሎ ሰዎችን ማፈን በናይጄሪያ ዋነኛ ችግር ሆኖ ቆይቷል። ወንጀለኞቹ ተማሪዎችን ከትምህርት ቤት ውስጥ ሳይቀር ያፍናሉ። የትማማሾች መታፈን የቀሰቀሰውን የህዝብ ቁጣ ተከትለው ፕሬዚደንት ቦላ አህመድ ቲኑቡ ከቅርብ ጊዜ ወዲህ ተበራክተዋል ያሉትን የአፈናና የሽፍትነት ጥቃቶች አውግዘዋል። ከፍተኛ ጥበቃ በሚደረግለት የፌዴራል ዋና ከተማ ግዛት ውስጥ የወንጀል ቡድኖች ጥቃት ካደረሱ በኋላ ፖለቲከኞችና የዜና አውታሮች የመንግስትን ስትራቴጂ ጥያቄ ውስጥ አስገብተዋል። የናይጄሪያ ስጋት አማካሪ ድርጅት ኤስቢኤም ኢንቴሊጀንስ ለፈረንሳይ ዜና አገልግሎት እንደገለጸው ባለፈው አንድ ዓመት በመዲናዋ ቀጠና ዙሪያ ታፍነው የተወሰዱ 283 ሰዎች ተመዝግበዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ እስራኤል በሺዎች የሚቆጠሩ ፍልስጤማውያንን በጋዛና በዌስት ባንክ ምስጢራዊ ቦታዎች አስራን እንደ ማሰቃየት የሚቆጠር እንግልት አድርሳባችኋለች ሲል በትናንትናው ዕለት ከሰዋል። በእስራኤል ቁጥጥር ስር በሚገኘው የፍልስጤም ግዛት የቢሮ ተወካይ አጂያት ሱንግሃይ በጄኔቫ ለጋዜጠኞች በሰጡት መግለጫ በእስራኤል መከላከያ ኃይል ከ30 እስከ 55 ቀናት ውስጥ ተይዘው እንደነበር የሚናገሩ በርካታ እስረኞችን እንዳገኙ ተናግረዋል። ትክክለኛውን ቁጥር ለማወቅ አስቸጋ ተቀባይነት ቢሆንም ታሳሪዎች በሺዎች እንደሚቆጠሩ መስማታቸውን ሳንጋ ያክለዋል። እንደ ማሰቃየት ተግባራት የሚቆጠር ድብደባ፣ ማዋረድና እንግልት እንደደረሰባቸው መስማታቸውንም ተጠቅሷል። አንዳንድ ወንዶች በቀዝቃዛ የአየር ሁኔታ ውስጥ ካለበቂ አልባስ በእራፊ ጨርቅ ብቻ ስለመለቀቃቸው የሚናገሩ ዘገባዎች እንዳሉም የቢሮው ተወካይ አክለዋል። ከእስር የተለቀቁት ግለሰቦች ለረጅም ጊዜያት ዓይኖቻቸው በጨርቅ ተሸፍነው እንደነበርና ቦታውን በውል ባያውቁትም ወደ እስራኤል መወሰዳቸው መናገራቸውን ይፋ አድርገዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ቃል አቀባይ ራቪኒ ሳምሳዲኒ በበኩላቸው ተፈ ፈጽሟል የተባለውን በደል በተመለከተ የእስራኤል ባለስልጣናትን ለማግኘት እንደጣሩ ሆኖም ምንም አይነት ምላሽ እንዳላገኙ ተናግረዋል። በጀኔቫ የሚገኘውን የእስራኤል ልዑክ ቪኦኤ ለማግኘት ሞክሮ በተመሳሳይ መልስ ሳያገኝ ቀርተዋል። ታጣቂው ቡድን ሐማስ በደቡብ እስራኤል ጥቅምት ሰባት ቀን ባደረሰው ጥቃት 1200 የሚገመቱ ሰዎች አብዛኞቹ እስራኤላውያንን የገደለ ሲሆን 250 ሰዎችን ደግሞ አግቶ ወስዷል። ጭካኔ በተሞላበት ጥቃት ማግስት የእስራኤል ኃይሎች ከባድ ምላሽ ሰጥተዋል። በጋዛ ሐማስ የሚመራው የጤና ጥበቃ ሚኒስቴር ቆጠራ መሠረት ከ24 ሺህ በላይ ሰዎች በእስራኤል የመልስ ጥቃት ተገድለዋል። ከእነዚህ መካከል ሰባ በመቶ ሴቶችና ሕፃናት ናቸው። ከዚህ በተጨማሪ ቢያንስ ሌሎች ስልሳ ሺህ እንደቆሰሉ ይታምናል። የመንግሥታቱ ድርጅት ቢሮው ሁሉም በቁጥጥር ስር ያሉትም ሆነ ወይንም የታሰሩ ሰዎች ባለም አቀፉ የሰብአዊ ሕግ ልማድና ደረጃዎች መሠረት መያዛቸውንና ሁሉም ደርሰዋል የተባለው የመጎሳቆል ሁኔታዎች ላይ ምርመራ መደረጉን እስራኤል ማረጋገጥ አለባት ብለዋል። በስተመጨረሻም ስፖርት፣ በኮትዲቫር በመካሄድ ላይ ያለው የአፍሪካ ሀገራት ዋንጫ ምሽቱን ቀጥለዋል። የቡርኪና ፋሶና የአልጄሪያ ብሔራዊ ቡድን ሁለት ለሁለት በሆነ አቻ ውጤት ተለያይተዋል። ሞሐመድ ኮናቴ በ48ኛው ደቂቃ፣ በርትናን ትራውሬ በፍጹም ቅጣት ምት በ71ኛው ደቂቃ ለቡርኪና ፋሶ ጎሎችን ሲያስቆጥሩ የአልጄሪያው ባግዳድ ቦኒጃ በ51ኛው ደቂቃ እንዲሁም ጨዋታው ሊጠናቀቅ አራት ደቂቃዎች በቀሩበት ሰዓት ባስቆጠራቸው ሁለት ጎሎች ሀገሩን ከመሸነፍ አውጥቶ ላቻ ውጤት አብቅቷታል። ትናንት አመሻሹን የተገናኙት ጊኒና ጋምቢያ ተመጣጣኝ የኳስ ብቃት ያሳዩ ሲሆን አጊባው ካማራ በ69 ደቂቃ ባስቆጠራት ጎል ባለድል ለመሆን ችሏል። ትናንት በተደረገ ሌላ ጨዋታ የተራንጋ አናብስ ተብሎ የሚጠራው የሴኔጋል ብሔራዊ ቡድን የእግር ኳስ ዘርፍ ሀያልነቱን በማስጠበቅ የካሜሩናቸውን 3 ለአንድ በሆነ ውጤት ድል አድርገዋል። በተመሳሳይ ከዕለት ተዕለት ብቃቱን እያሳዩ የሚገኘው የትንሿ ምዕራብ አፍሪካዊት ደሴት ሀገር ኬቨርድ ብሔራዊ ቡድን የሞዛምቢካቸውን 3 ለዜሮ በሆነ ውጤት በመርት ለመፍታት ገናናነቱን አሳይቷል። ኬቨርድ ከዚህ ቀደም የጋናን ብሔራዊ ቡድን ሁለት ለአንድ በሆነ ውጤት መርታቷን ተከትሎ ከወዲሁ ወደ ቀጣይ ዙር ማለፏን አረጋግጣለች። የኬቨርድ ቡድን እጅግ ማራኪ ጨዋታና የብሔራዊ ቡድኑ አባላት ቅንጅት፣ ሰኞ ዕለት ብሔራዊ ቡድኑ ከሌላዋ ጠንካራ የአህጉረ አፍሪካ ቡድን ግብፅ ብሔራዊ ቡድን ጋር የሚያደርገውን ጨዋታ በእጅጉ አጓጉ አድርጎታል። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ናቸው። ከቀሪ የቅዳሜ ምሽት ስርጭት ጋር አብራችሁ ቆዩ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥር 11 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዛሬ በክርስትና እምነት ተከታዮች ዘንድ የጥምቀት በዓል ሲከበር ውሏል። በዓሉን እያከበራችሁ ያላችሁ መላው የክርስትና እምነት ተከታዮች እንኳን አደረሳችሁ እንላለን። ዘወትር ከሰኞ እስከ እሁድ ከምሽቱ ሶስት ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ፣ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ወደ ያዝ ነው የጥምቀት በዓል አከባበርን ወደሚያስቃኘው የመጀመሪያው ቅንብር እንለፍ። ዛሬ ቀደም ሲል እንደገለጽ ነው በክርስትና እምነት ተከታዮች ዘንድ በየዓመቱ የሚከበረው የጥምቀት በዓል በመላው ኢትዮጵያ ሲከበር ውሏል። በተለያዩ አካባቢዎች በዓሉ የነበረውን ድባብ የተከታተለው ዘጋቢያችን ኬኔዲ አባተ ተከታዩን አዘጋጅቷል። የ2016 ዓ.ም የጥምቀት በዓል እንደ ቀድሞው ሁሉ ሃይማኖታዊ ሴቱን ጠብቆ በአዲስ አበባ ጃን ሜዳ ዛሬ ጥር 11 ቀን በድምቀት ተከብሯል። በክብረ በዓሉ ላይ በርካታ የእምነቱ ተከታዮችና ከተለያዩ አገራት የመጡ ጎብኚዎች ታድመዋል። አስተያየታቸውን የሰጡን የበዓሉ ታዳሚዎች ስሜታቸውን አጋርተውናል። ስሜ ኢንጂነር ሳሙኤል ኃይሌ እባላለሁ። በሀገራችን ባለው ነባራዊ ችግሮች አንግል ሰዎች በጣም ብዙ ሀሳቦችን ብዙ ነገሮችን ነበረ ሰሞኑ ሲወራ የነበረው ነገር ግን ከትናንትና ጀምሮ ስቲል እስካሁን ሰዓት ባየውት ሁኔታ በጣም ደስ በሚል በሚያምር ሁኔታዎች ናቸው ያሉት። እና አንዳንዴ ሰዎች ይህንን ሀሳቦችን ብንጠነቀቅ በጣም ደስ ይለኛል። እንደ ሀሳብ ሁለተኛ ነገር ደግሞ ለሀገራችን እግዚአብሔር ሰላሙ እንዲሰጠን ነው። ከመሪዎችም ጀምሮ እግዚአብሔር መፍራት ጥሩ ነገሮችን የሚያደረግ ቢኖር አገራችን ሰላምን ይመጣል፣ ጥሩ ነገሮች ይገኛሉ። ከግሪክ ነኝ። እዚህ የመጣሁት ለበዓሉ ብቻ አይደለም፣ ከአዲስ አበባ እስከ ላሊበላ እና ኦሞ ሸለቆ ያለውን ሀገራችን ለማየት ከዚያም ጥምቀትን ለመታደም ነው። የዚህ በዓል ተሳታፊ በመሆኔ በጣም ደስተኛ ነኝ። ህዝቡን በጣም ወድጄዋለሁ። ተግባቢ፣ ደግና ደስተኛ ነው። እኔ ራሱ ኦርቶዶክስ ክርስቲያን ነኝ። በግሪክና እዚህ ያለው የበዓል አከባበር ትንሽ ይለያል። እዛ ባህር ላይ መስቀል ተጥሎ መስቀሉን በዋና ያገኘ በረከቱን ያገኛል። እዚህ ያየሁት ደግሞ የተለየና በጣም የወደድኩት ነው። ኢኔ አባላላው ፊሊፕ in a German now በጣም ወድጄዋለሁ። ትላንትናም በአካባቢያችን ስናከብር ነበር። በሰው ፊት ላይ የምታየው ስሜት ሁሉ ነገር በጣም ደስ ይላል። ጥምቀትን ብቻ ሳይሆን መስቀልና ሌሎችንም የኢትዮጵያ በዓላት እወዳችኋለሁ፣ ምክንያቱም በዓለም ልዩ ናቸው። እነዚህን በዓላት ልትጠብቁ ይገባል። ሰላም ደግሞ ለሁሉም አስፈላጊ ስለሆነ መጠበቅ አለባችሁ። የኢየሱስ ክርስቶስ ጥምቀት የትህትና ተምሳሌት መሆኑን የገለጹት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ ኢትዮጵያውያን ከዚህ በመማር ሊተገብሩት ይገባል ያሉትን ተናግረዋል። የክርስቶስ መጠመቅ ትልቁ ነገር የሰው ልጆችን የማዳኑ ስራ እንዳለ ሆኖ ከሁሉም ፍቅሩን የገለጠበትና ትሕትናውን ያሳየበት ዕለት ነው። በባሪያው በአገልጋዩ እጅ ነው የተጠመቀ። እንዲያውም ዮሐንስ ይከለክለው ነበረ። ጌታ አይነ እኔ ካንተ እጠመቅ ይገባኛል እያለ ይከለክለው ነበረ። ጌታችን ምናለ ተው፣ ይህ ለእኛ ተላ ደስታ ነው። አንተ ጌታውን አጠመቀ እኔም ደግሞ በባሪያው ተጠመቀ ተብሎ ስለሚነገር ተው ይሄን አንዴ ተው ብሎት ከልክሎት በራሱ ፈቃድ ከዮሐንስ ተጠምቋል። ይሄ ትህትናን የሚያሳይ ነው፣ ራስን ዝቅ ማድረግን የሚያሳይ ነው። ይሄም ምንድነው እርስ በርሳችሁ ለወንድማችሁ ለባላንጀራቻችሁ ራሳችሁን ዝቅ በማድረግ በትህትና ኑሩ ሲለን ነው። መቼም በዚህ ዓለም ትህትና ባለመኖሩ ነው ሰላም ይጠፋል። መታዘዝ ባለመኖሩ አለመግባባት የመጣ መግባባቱ የሚኖረው ትትና ሲኖር ነው። ትትና ፍቅርን ያመጣል። መታዘዝ ፍቅርን ያመጣል። እና ከዚህ የምንማረው ትትናን፣ ፍቅርን፣ ራስን ዝቅ ማድረግን አብሮ ተፋግሮ ተቻችሎ አንዱ አንዱ እየታዘዘ መኖርን ስለሚያስተምረን በዚህ ሕይወት እንድንኖር ነው። መልእክቴን ማስተለ በበዓሉ ማሳረጊያ ላይ መልእክታቸውን ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለረሃብ ለተጋለጡ ኢትዮጵያውያን ማህበረሰቡ ድጋፍ እንዲያደርግ ጥሪ አቅርበዋል። የጥምቀት በዓል ዋና መልእክት ያለው ለሌለው ያካፍል የሚለው የእግዚአብሔር ትዕዛዝ ነው። ዛሬ ብዙ ወገኖቻችን ህጻናት እናቶች እህቶችና አረጋውያን በረሃብ ተቆራምደው እለተ ሞታቸውን እየጠበቁ ይገኛሉ። ወገኖቻችን በረሃብ እየሞቱ እንደ ባዕድ ዝም ብለን የምናየው ከሆነ ክርስቲያናዊነቱ ጥያቄ ውስጡ ይገባል። ስለሆነ ኢትዮጵያውያን ኢትዮጵያውያንም ሆን የዓለም ማህበረሰብ በሙሉ በጽኑ ረሃብ ለተጠቁ ህዝቦቻችን ህዝባችን ለተጠቀሙ ህዝባችን እጃቸውን እንዲሰረዝሩ በዚህ አጋጣሚ በእግዚአብሔር ስም ጥያቄያችንን እናስተላልፋለን። በኢትዮጵያ ያሉ ዘርፈ ብዙ ቀውሶች እንዲቀረፉ ማኅበረሰቡን ንስሐ መግባት እንዳለበትም ያሳሰቡት ፓትርያርኩ ለሰላምና አንድነት መትጋት ያስፈልጋል ብለዋል። በትናንትናው ዕለት ጃን ሜዳ ባህረ ጥምቀት ገብተው ያደሩት ታቦታት ዛሬ እኩለ ቀን ላይ በምዕመናን ታጅበው ወደየ ደብራቸው ተመልሰዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ ዮሐንስ ኢየሱስ ናዛ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖሯችሁን አስተያየቶች በዋትሳፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ብላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። ተከታዩ ደግሞ በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት ይቃኛል። የአፍሪካ ህብረት የጸጥታው ምክር ቤት በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት በተመለከተ ባካሄደው ስብሰባ ሁለቱ ሀገራት ጉዳዩን በሰላማዊ መንገድ ለመፍታት ትርጉም ያለው ውይይት እንዲያካሂዱ መጠየቁን ሶማሊያ ተቃውማለች። ኢትዮጵያ የባህር በር እንድታገኝ ከራስ ገዟ ሶማሌላንድ ጋር በቅርቡ የፈረመችውን የመግባቢያ ሰነድ ቀድማ ካልሰረዘች ለድርድር እንደማትቀርብም አስታውቃለች። ይህ በሁለቱ ሀገራት መካከል እየተካረረ የሄደው ውጥረት በቀጠናው የፈጠረውን አለመረጋጋትና ውጥረቱን ለማርገብ እየተካሄዱ ያሉ ዲፕሎማሲያዊ ጥረቶችን በተመለከተ በዓለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር ኒኮላስ ዴሎኖይን ጋር ቆይታ አድርገናል። ተከታዩ ነው። በኢትዮጵያና በተገንጣይዋ ሶማሌላንድ መካከል ታህሳስ 22 ቀን 2016 ዓ ም የተፈረመው የመግባቢያ ሰነድ አስገዳጅና በሕግ አሳሪ ሳይሆን የሁለቱን ፍላጎት የሚያንጸባርቅ ስምምነት ነው። የስምምነቱ ዝርዝር ጉዳዮችም ገና ለመጠናቀቃቸውን ሁለቱም ሀገሮች ከስምምነቱ በኋላ በሰጧቸው መግለጫዎች ገልጸዋል። ያም ሆኖ ግን የመግባቢያ ሰነዱ ቀጠናውን ለውጥረት የዳረጉ ሶስት ዋና ዋና ጉዳዮችን በውስጡ ይዟል። የሶማሊያ ግዛት ሉዓላዊነት፣ የሶማሌላንድ እንደ ሀገር እውቅና የማግኘት ፍላጎትና የኢትዮጵያ ለረጅም ጊዜ የቆየ የባህር በር የማግኘት ጥረት። በእነዚህ ጉዳዮች ዙሪያ ዝርዝር መረጃዎች ሳያካትት ለህዝብ ይፋ የተደረገው የመግባቢያ ሰነድ ታዲያ ለተለያዩ ግምታዊ መላምቶች ክፍተት መፍጠሩ ውጥረቱን እንዳባባሰው በዓለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር የሆኑት ኒኮላስ ዴሎይን ይገልጻሉ። ስለዚህ ስምምነት የማናቃቸው ብዙ ነገሮች አሉም። በአንድ በኩል ሶማሊላንድ ለአገሯ በዓለም አቀፍ ደረጃ ዕውቅና ልታገኝ እንደሆነ ነው የተናገረችው። በሌላ በኩል ኢትዮጵያ ስታብራራው ደግሞ ለሶማሊላንድ ዕውቅና ለመስጠት ቃል እንዳልገባች ግን ደግሞ ያንም ማድረግ ሊኖርባት እንደሚችል እንደምትረዳና ወደፊት የምትመለከተው ጉዳይ እንደሚሆን ነው የገለጸችው። ስለዚህ የመግባቢያ ሰነድ እንደመሆኑና ዝርዝር ጉዳዮችን የማይዘረዝር መሆኑ ብዙ መላምቶች እንዲኖሩ አድርጓል። ይህ ደግሞ ውጥረቱን ለማርገብ የሚረዳ አይደለም። ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 ዓመታት እንድትከራይና ለንግድና ለጦር ሰፈር አገልግሎት እንድትጠቀም የሚፈቅደው ስምምነት ዝርዝር አፈጻጸሞችን አያካት እንጂ የኢትዮጵያና የሶማሌላንድ መሪዎች ፍላጎታቸውን ለማሳካት ማንኛውንም ነገር መስዋዕት ለማድረግ ዝግጁ መሆናቸውን ለቀጠናውም ሆነ ላለም አቀፉ ማህበረሰብ አረጋግጧል ይላሉ ኒኮላስ። ይሄ ስምምነት ያረጋገጠው አንድ ትልቅ ነገር በስምምነቱ ውስጥ የተሳተፉት ሁለቱ ተዋናዮች ፕሬዚዳንት ሙሴ በሂ አብዱና ጠቅላይ ሚኒስትር አብይ አህመድ ሊፈጽሙ ያሰቧቸው ጉዳዮች ከልባቸው በጥብቅ የሚፈልጉት ጉዳይ መሆኑን ነው። በአንድ በኩል የባህር በር የማግኘት ጉዳይ አብይ አህመድ በታሪካቸው ጥለው ማለፍ የሚፈልጉት ጉዳይ ነው። በሌላ ጎን ደግሞ ሙሴ በሂ በሀገር ውስጥ ግጭት የተዳከመውን ሥልጣናቸውን ሊያጠናክሩበት ይፈልጋሉ። በተለይ ለበርካታ ዓመታት ሶማሊያን ሲያምሳት የኖረውን አልሻባብ ለመዋጋት የሁለትዮሽና ቀጠናዊ የጸጥታና ደህንነት ትብብሮች ሲያካሂዱ ቆይተዋል። በሶማሊያ ከሚገኘው የአፍሪካ ሕብረት የሽግግር ተልዕኮ ሰላም አስከባሪ ኃይል ጋር በመሆንም የኢትዮጵያ ወታደሮች በሶማሊያ ተሰማርተዋል። ሰሞኑን የተፈጠረው ውጥረት ታዲያ ይህንን የጸጥታ ትብብር እንዳያደናቅፈውና በርካታ ግጭቶችን የሚያስተናግደውን የአፍሪካ ቀንድ ቀጠና ለተጨማሪ ፈተና እንዳይዳርገው ስጋት መፍጠሩን ኒኮላስ ይገልጻሉ። ዋናው ጭንቀታችን በኢትዮጵያና በሶማሊያ መካከል ያለው የጸጥታ ትብብር ጉዳይ ነው። በአሁኑ ወቅት በሺዎች የሚቆጠሩ የኢትዮጵያ ወታደሮች አልሻባብን ለመዋጋት በሶማሊያ ይገኛሉ። በኢትዮጵያና በሶማሊላንድ መካከል የተደረሰው ስምምነት ተፈጻሚ ከሆነ ግን በሶማሊያና በኢትዮጵያ መካከል ያለውን ውጥረት ይጨምረዋል። ይህ ደግሞ በኢትዮጵያና ሶማሊያ ትብብር ላይ መዘዝ ማስከተሉ አይቀርም። ለምሳሌ ኢትዮጵያ አንድ ቀን ወታደሮቿን ብታስወጣ በሶማሊያ የጸጥታ ክፍተት ይፈጠራል። ይሄ በጣም የሚያሳስበን ጉዳይ ነው። በሌላ በኩል ኢትዮጵያ የቀጠናው አለመረጋጋት ምንጭ ሆናለች ሲሉ የግብፅ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ሮብለት መናገራቸውን የግብፅ የውጭ ጉዳይ ሚኒስትር ያወጣውን መግለጫ ጠቅሶ ሮይተርስ ዘግቧል። በካይሮ እየተካሄደ ባለው የአረብ ሊግ ስብሰባ ላይም የሊጉ ዋና ጸሐፊ አህመድ አቡል ጌት የመግባቢያ ሰነዱ በአረብ በአፍሪካውያንና በዓለም አቀፍ መርሆች ላይ የተቃጣ ግልጽ ጥቃት ነው ሲሉ ማውገዛቸው ተገልጿል። ከግብጽ በተጨማሪም ቻይና፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የአፍሪካ ህብረት እና ቱርክን የመሳሰሉት የሶማሊያ ሉዓላዊነት እንዲከበር ጠይቀው መግለጫ አውጥተዋል። ከዚህ አንጻር ውጥረቱ በቀጠናው የኃይል አሰላለፍና አጋርነት ላይ ተጽዕኖ ፈጥሮ እንደሆነ ላቀረብንላቸው ጥያቄ ኒኮላስ ሲመልሱ ሶማሊያ ሉዓላዊነቷን ለማስከበር ከፍተኛ ዲፕሎማሲያዊ ዘመቻ እያካሄደች ነው በርካታ ዓለም አቀፍ አጋሮችን ድጋፍ ለማሰባሰብ ጥረት እያደረገች እንደሆነ እያየን ነው። እስካሁን እንዳየነው ደግሞ እየተሳካላት ይመስላል። ምክንያቱም ምናልባት መጀመሪያ ላይ ቀዝቀዝ ያለ የሚመስል መግለጫ ካወጣው ኢጋድ በስተቀር አብዛኞቹ የሶማሊያ ሉዓላዊነት ይከበር በሚል ተከላክለውላት ነው መግለጫ ያወጡት። የሶማሊላንድ ስሌት ደግሞ ምናልባት አንድ አገር ዕውቅና ቢሰጠኝ ሌሎችም አገሮች ያንን ይከተላሉ የሚል ነው። ይሄ በዋናነት ሶማሊላንድ የምታራምደው ሐሳብ ይመስለኛል። እንዳሰበችው የሌሎችንም ዕውቅና ለማግኘት ያስችላት እንደሆነ ወደፊት የምናየው ይሆናል። በጥንቃቄ ማስተዋል ያለብን ጉዳይ ግን ይህም ቢሆን በአንድ ጀንበር የሚፈጽም ጉዳይ አለመሆኑን ነው። በኢትዮጵያና በሶማሊያ መካከል እየጨመረ የመጣው ውጥረት የተፈራውን ስጋት እንዳያስከትል ግን ቀጠናዊና ዓለም አቀፋዊ ጥረቶች እየተካሄዱ ነው። ውጥረቱ በአካባቢው ሰላም፣ ደህንነትና መረጋጋት ላይ አሉታዊ ተጽዕኖ ሊፈጥር እንደሚችል ስጋቱን የገለጸው የአፍሪካ ህብረት የጸጥታው ምክር ቤት ረቡዕ ዕለት ባካሄደው ስብሰባ ሁለቱ መንግስታት ስሜትን ከተሞሉ መግለጫዎች ተቆጥበው ለውይይት እንዲቀመጡ ጠይቋል። የምስራቅ አፍሪካ ልማት የበይነ መንግስታት ድርጅት ወይም ኢጋድም ዛሬ ሐሙስ በኡጋንዳ ላይ የሚካሄድ ልዩ ስብሰባ የጠራ ሲሆን የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በስብሰባው ላይ እንደሚገኙ ተገልጿል። ኒኮላስ እንደሚሉት ውጥረቱን ለማርገብ የእነዚህ ተቋማት ሚና ወሳኝ ነው። እንደማስበው በእነዚህ አይነት ሁኔታ ውስጥ እነዚህ ቀጠናዊና ዓለም አቀፋዊ ተቋማት በዋናነት ሊያደርጉት የሚገባው በኢትዮጵያና በሶማሊያ መካከል ያለው ሁኔታ ከዚህ በላይ እንዳይባባስና እንዳይዛመት ማድረግ ነው። ወታደሮችን ማንቀሳቀስ ወይም ወታደሮችን ከሶማሊያ ማስወጣት የመሳሰሉ ስሜታዊ እርምጃዎች እንዳይወስዱና ኢትዮጵያና ሶማሊያ ልዩነታቸውን ኃይል በመጠቀም ለመፍታት ከመሞከር ይልቅ ቁጭ ብለው እንዲነጋገሩ ማድረግ አለባቸው። የአፍሪካ ህብረት የጸጥታው ምክር ቤት በረቡዕ መግለጫው በኢትዮጵያና በሶማሊያ መንግስታት መካከል ውይይት የሚያስጀምርና ተከታታይ ሪፖርት የሚያቀርብ ልዑክ እንዲመደብ የጠየቀ ሲሆን የህብረቱ የአፍሪካ ቀንድ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዚዳንት ኦሊሴንጎ ኦባሳንጆ ጥረቱን እንዲመሩ ጠቁሟል። ሶማሊያ ዛሬ ሐሙስ በሰጠችው ምላሽ ግን ጠብጫሪ ስትል የምትገልጸውን ኢትዮጵያና ሶማሌላንድ የተፈራረሙትን የመግባቢያ ሰነድ ቀድመው ካልሰረዙ ለድርድር እንደማትቀርብ አስታውቃለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ ዘገባ ስናልፍ ቻይናና ሩሲያ እንደ ጸጥታው ምክር ቤት ባሉ ዓለም አቀፋዊ ተቋማት የአፍሪካ ሀገራትን አቋም በመደገፍ በተደጋጋሚ መቆማቸው በአህጉሪቱ ያላቸውን ተጽዕኖ ለማሳደግ እንዳገዛቸው ተገልጿል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ዮናስ አሽኔ የአፍሪካ ሀገራት ተለዋዋጭ እየሆነ በመጣው ዓለም አቀፋዊ ስርዓት ተስበው ለአንዱ አካል የመወገን አካሄድን በመከተል ብሔራዊ ጥቅማቸውን እንዳይጎዱ ጥንቃቄ ማድረግ ይኖርባቸዋል ሲሉ ሞክረዋል። በስልታዊና ዓለም አቀፍ ጥናት ማዕከል የአፍሪካ ፕሮግራም ከፍተኛ አማካሪ ካሜሩን ሀድሰን በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ቀርበው በሰጡት የምስክርነት ቃል ሩሲያ በአህጉሪቱ ህዝብ ውስጥ ያሉ ጸረ ምዕራባውያን ስሜቶችን በማጉላት ብሔራዊ ጥቅሟን ለማስከበር እየሰራች ነው ሲሉም ተደምጠዋል። ጉዳዩን የተከታተለው አስማማዋየ ነው፣ ተከታዩን አዘጋጅቷል። ከስድስት ወራት በፊት መፈንቅለ መንግስት ካስተናገዱ የምዕራብ አፍሪካ ሀገራት አንዷ ወታደራዊ ሁንታውን በመደገፍ ሰልፍ የወጡ በሺዎች የሚቆጠሩ ኒጀራውያን በሰልፋቸው የሩሲያን ባንዲራ አንግበው ታይተዋል። ተመሳሳይ የሩሲያና ቻይና ባንዲራዎችንና የመሪዎችን ፎቶዎች በህዝባዊ ሰልፎች ላይ መመልከት ቀደም ብሎም በኢትዮጵያ ቡርኪና ፋሶ እና ማሊም ተደርጓል። ይህን አይነት ክስተቶች በአፍሪካ ተደጋግመው መታየታቸው ሀገራቱ እየፈጠሩት ያለው ተጽዕኖ ማሳያም ተደርጎም ይወሰዳል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ዮናስ አሽኔ። እነዚህ ክስተቶች ምናልባትም ቻይና ና ሩሲያ በጸጥታው ምክር ቤት የአፍሪካ ሀገራትን አቋም በመደገፍ በተደጋጋሚ ከመቆማቸው ጋር የተያዘ ሊሆን ይችላል ይላሉም። የተለያየ ቦታ ያሉ ሀገሮች ፍላጎታቸው ወይም ችግሮቻቸው ተመሳሳይ የሆኑና አቋማቸውን ያመሳስለዋል ምና በእንግሊዝኛ ኮንቨርጀንስ ኦፍ ኢንተረስት ይኖራል። ሁለተኛው ደግሞ ከዛ ሀገር ማገኘው ጥቅም ምን ይሆናል? ሪዮት አለማዊ ድጋፍ፣ የኢኮኖሚ፣ የዲፕሎማሲ፣ የጂኦ ፖለቲካዊ ትብብር የደህንነት ትብብር አገኛለሁ ብለው የሚያስቡ ከሆነ ደግሞ ያንንም ጥቅም አስልተው ለሆነ ሀገር ለዛ ሀገር ውሳኔ ላይ ያንጸባረቃል። ስለዚህ ውስጣዊ ፍልስፍናቸው፣ የውጭ ጉዳይ ፖሊሲ መርሆቻቸው እና ፍልስፍናቸው ሊመራቸው ይችላል ወይም ፍላጎታቸው ሊመራው ይችላል። ስለዚህ ቻይና ና ራሻ በኢትዮጵያ ጉዳይ ላይ ወይም በሌሎች ሀገሮች ማዕቀብ ሲጣል እምቢ የሚሉት በራሳቸው በቻይና ና በታይዋን ጉዳይ ውስጥ ተመሳሳይ ጉዳዮች ስለሚኖሩ ሁሉ ጊዜ ዓለምን የሚያዩበት መንገድ ከራሳቸው ሆነን እና ከራሳቸው ጥንካሬ አንጻር ወይም የውጭ ጉዳይ ፖሊሲ አንጻር ስለሆነ አንዳንዴ ኮንቨርጀንስ ኦፍ ኢንተረስት አፍሪካ ውስጥ ሲመለከው ለአፍሪካ ያደሉ ይመስላል። ግን የአፍሪካ የማድላት ምን ጉዳይ ሳይሆን ያላቸው ችግር ተመሳሳይነት ወይም ከአፍሪካ የሚጠብቁትን ጥቅማ ጥቅሞች በዚህ መልኩ ወዳጅ ሆነው ለመምሰልም የሚሆን ምክንያት ነው ብዬ አስባል። ያ ህዝቡ ይህን ነገር እንደ በግ ወስዶ አክብሮቱን ወይም ፍላጎቱን ቢገልጽ እሱ መጥፎ ነው ተብሎ አይታሰብም። ግን የውጭ ጉዳይ መስሪያ ቤቶቹ በተለይ የአፍሪካ የአፍሪካ ፍላጎት እንደዚህ ባለ በሌሎች ሁለተኛ ሀገሮች ወይ ሶስተኛ ሀገሮች ድጋፍ ብቻ እየተደገፈ እና ዝም ብሎ እየተሞካሸ የሚኖር ፍላጎት የትም እንደማያደርስ አውቆ ያው አፍሪካ ላይ ብዙ ስራ መስራት የአፍሪካውያን ሰባሰብ ምናምን ይጠይቃል ከውጭ ጉዳይ መስሪያ ቤቶቹ ከመሪዎቹ በእርግጥ በዓለም አቀፍ ስርዓቱ ውስጥ ሁሉም ሀገራት ብሔራዊ ፍላጎቱን ለማሳካት ይሰራል የሚሉት ዶክተር ዮናስ ከቅርብ ጊዜያት ወዲህ ደግሞ ሀያላን ሀገራት ብቻ ሳይሆን መካከለኛ ኃይላት ጭምር ብሔራዊ ጥቅማቸውን ሩቅ ካሉ አካባቢዎች ለማግኘት የሚጥሩበት ሁኔታ እየታየ ነው ይላሉ። ለዚህም በምስራቅ አፍሪካና ቀይ ባህር አካባቢ ቻይናና ሩሲያን ጨምሮ የሌሎች ሀገራት ተሳትፎና የሚታየውን አሁናዊ የኃይል ሽኩቻ ላብነት ያነሳሉ። አሁን ያለንበት የምስራቅ አፍሪካም የህንድ ውቅያኖስ የቀይ ባህር እንዳለ የመካከል የምስራቅ የሚባለው አካባቢ በዚህ የድራማ ውስጥ የጂኦፖለቲካ ድራማ ውስጥ እያለፈ ያለ ነው። ይህም ብቻ ሳይሆን ወደ ኤዥያን ብንሄድ ወደ ተለያዩ ቦታዎች ብንሄድ ድራማው ተመሳሳይ የሆነ የተዋናያኖቹ ሽኩቻ፣ ፉክክር፣ የበላይ የበታች ቋሚ ያልሆነ በጣም አንዳንዴ የሚለዋወጥ ዛሬ ረጋ ስንል የሚረበሽ ተረበሸ ስንል ተመልሶ ሌላ ባህሪ የሚይዝ ዓለም አቀፍ ግንኙነት ውስጥን ያለ ነው። ስለዚህ የእኛም ልጀራሻ የቻይና የተባበሩት ኤምሬቶችም፣ የኳታር ወይም ሌሎችም የሰብአዊ ሳውዲ፣ ሁሉም ሀገር ወደዚህ መጡ ፍላጎቱን ለማሳደር ለማግኘት ይሞክራል። ቻይናና ሩሲያ ከአፍሪካ ሀገራት ጋር እየፈጠሩት ያለው ትብብርና ተጽዕኖቸው እያየለ ስለ መምጣቱ አሜሪካ በተደጋጋሚ ስትገልጽ ቆይታለች። የሀያላን ሀገራት በአፍሪካ የሚያደርጉት ፉክክር የሩሲያ ተጽዕኖ ላይ ትኩረቱን አድርጎ ሐምሌ 15 ቀን 2015 ዓ ም በተካሄደው ና የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ የምስክርነት ቃል ባደመጠበት ውይይት ላይ ሩሲያ በሀገሪቱ ያላት ተጽዕኖ እያየለ መምጣቱ ተገልጿል። የምስክርነት ቃላቸውን ከሰጡት መካከል የሆኑት በስልታዊና ዓለም አቀፍ ጥናት ማዕከል የአፍሪካ ፕሮግራሞች ከፍተኛ አማካሪ ካሜሮን ሁድሰን ሩሲያ በአፍሪካ እየተገበረችው ላለው ተጽዕኗን የማስፋት ስልት በህዝብ ውስጥ ያሉ ጸረ ምዕራባውያን ስሜቶችን በማጉላት ብሔራዊ ጥቅሟን ለማስከበር ትሰራለች ሲሉ ተደምጠዋል። ሩሲያ በአፍሪካ ሀገራት ህዝቦች ዘንድ ምዕራባውያን ሀገራትን በተመለከተ ያሉ የተሳሳቱ አመለካከቶችን ሩሲያ እንደፈጠረቻቸው የሚያረጋግጥ ነገር ማግኘት አልቻልም። ነገር ግን ትጠቀምባችኋለች። በይፋ መግለጫዎችንና ፕሮፓጋንዳዎችን በመጠቀም እነዚህ ስሜቶች የአሜሪካን ጥቅም በሚጎዳና በሚያዳክም መልኩ እንዲያድጉ ትንከባክባቸዋለች። ለዚህ ደግሞ በዋናነት እንደ ማሊ፣ ማዕከላዊ አፍሪካና ሱዳን ያሉ ያልተረጋጉ ደካማ ወይም የወደቀ መንግስት ያላቸውን ሀገራት ኢላማ አድርጋ ትሰራለች። ዶክተር ዮናስ በበኩላቸው የምዕራባውያን ሀገራት ዓለም አቀፋዊ ተጽዕኖ የሚፈጥሩባቸው ተቋሞቻቸው ከወቅቱ ጋር አብረው ራሳቸውን እንዲያሻሽሉ አለማድረጋቸው በአፍሪካ ሀገራት ዘንድ የነበራቸውን ቅቡልነት እንዲቀንስ ምክንያት ሊሆን እንደሚችል ይናገራሉ። ሌሎች እንግዶች መጥተው እኛም አለን፣ የእኛም ድምጽ ይሰማ፣ እኛም ከእናንተ እኩል ነን እያሉ የሚመጡ ሀይሎች፣ ሀገሮች ራሳቸው ቆመናቸውን እያሳደጉ አቅማቸውን እያበረቱ የመጡበት ነው። ቻይና እና ይሄ አሜሪካ መራሹ የዓለም ስርዓት የሊብራል ስርአት መናጋት እኛ በዚህ በአለም አቀፍ ግንኙነት ትምህርት ክፍል ውስጥ ዋልታዎቹን ቆጥረን ነው ስርአቱ ምን ያህል ተረጋጋ አልተረጋጋ የምንለው። አንድ የአንድ ዋልታ ዓለም ሲሆን የመረጋጋት ባህሪ ይታያል ለጊዜው ወይም ሁለት ሁለትም ዋልታ ሲሆን የተሻለ እየተረጋጋ ፉክክር ቢበዛበትም ሚዛኑ ለመጠበቅ ሚዛኑ እስከጠበቀ ድረስ እያልን እና ባለብዙ ዋልታ በሆነ ቁጥር ብዙ ዋልታዎች እየመጡት ቢሄዱ ቁጥር ብዙ ፍላጎቶች፣ ብዙ ታክቲኮች፣ ብዙ ስትራቴጂዎች የሚቀመሩበት ስለሆነ ያልተረጋጋ ስርአትን እንደሚወልድ በዝም ብሎ በንድፈ ሀሳብ ደረጃ እናውቀዋል ይታወቃል። እና አሁን ያለው አለም እንደዛ ባለ ብዙ ዋልታ የሚመስል ነው። እንደገና ደግሞ ባለ ብዙ ዋልታ ነው እንዳንል ደግሞ የቻይናና የአሜሪካን ፉክር ስናይ ባለ ሁለት ዋልታ ይመስላል። እሱንም አይደለም አንዳንዴ የአሜሪካን ተጽዕኖ ደግሞ ስናይ አንድ ዋልታ ይመስላል እና ሁሉም ዋልታ ባህሪ ስርአቱ የሚተነትሩበት ባህሪያትን የያዘ እጅግ ውስብስብ የሆነ ስርአት የዓለም ስርአት ውስጥ የገባን ነው እና ከዚህ ውስጥ የሚወጣበት ቀመሮች ካልመጡ መሰባሰቦች መጥተው የተሻለ ዓለም እንዲሰራ ምዕራባዊውም መርህ ተቋማቱ ራሳቸውን ሪፎርም አድርገው የዓለም ስርአትን ወደ አዲሱ በጊዜው የሚወስዱ ከሆነ እየተረጋጋ ሊሄድ ይችላል። ኢትዮጵያን ጨምሮ የአፍሪካ ሀገራት ለህዝባቸው ጥቅም ከሁሉም ሀገራት ጋር የሚኖራቸው አዎንታዊ ግንኙነት ወሳኝ ነው የሚሉት ዶክተር ዮናስ ትለዋዋጭ እየሆነ በመጣው አለም አቀፋዊ ስርዓት ውስጥ በሚያደርጉት መስተጋብር ለአንዱ የመወገን አካሄድን ተከትለው ብሔራዊ ጥቅማቸውን እንዳይጎዱ ጥንቃቄ ማድረግ ይኖርባቸዋል ይላሉ። የዓለም ስርዓት ትንሽ ዘብርቅርቅ ቅርቅ ያለ ነው። ጉራማይሌ ነው። ዚ የውጭ ጉዳይ ፖሊሲዎች፣ በተለይ የአፍሪካ ሀገራት የውጭ ጉዳይ ፖሊሲዎች አንደኛ አፍሪካን የሚያሰባስብ እና በዚህ ጉራማይሌ ባህር ውስጥ መንሳፈትና መዋኘት የሚችሉበትን ፖሊሲ እና ስትራቴጂም ታክቲክም ኦርጋኒክ የሆነ መቅረጽ ያስፈልጋል። የሴኩሪቲውም ቢሆን የኢኮኖሚውም፣ የፖለቲካ ኢኮኖሚውም፣ የፖለቲካውም ቢሆን ትንሽ የሚያሰባስብ አፍሪካን እንደ አፍሪካ የሚያስተሳስር እና በይሄ ባለ ሁለትዮች በሚመስለው ባለ ሁለት ዋልታ፣ ባለ ሶስት ዋልታ፣ ባለ ብዙ ዋልታ በሚመስለው የዓለም ስርዓት ውስጥ ስለ ሶስቱም የሚሆን ሚዛኑን የጠበቀ የውጭ ጉዳይ ስትራቴጂ ያስፈልጋል። ባለ ሁለትዮሽ ሲመስል ቻይናንንም አሜሪካንም የማያስቀይም ሊሆን ይችላል ለምሳሌ። ባለ ብዙ ከሆነም ብዙ ወዳጅነትን፣ ብዙ ጠረጴዛዎችን፣ ብዙ አዳራሾችን የሚገነባ ብሪክስ ውስጥም፣ አረብ ሊጎች ውስጥ መግባት፣ የተለያዩ ስብስቦች ውስጥ በመግባት ብዙ ጠረጴዛዎችን በማዘጋጀት በተከፋፈለው ዓለም ውስጥ ብዙ የተከፋፈሉ ጠረጴዛዎች ላይ ወንበራችንን በማስቀመጥ ፍላጎታችን የሀገሮቹ ፍላጎት ለማሟላት መሞከር እንደው ዩኒፖላር የሚመስለው ገጽ ካለ ይህ አባል አንዱ ዋልታም የሚመስል ከሆነ ያንን አያልኝ የሚለውንም ሀገር ሳያስቀይሞ በዲፕሎማሲ፣ በታክቲክ፣ በስትራቴጂ የበሰለ ብልጠት ያለው ብልህነት የበዛበት ፖሊሲ ያስፈልገዋል። የአፍሪካ ሀገራት መሪዎችና የውጭ ግንኙነት ፖሊሲ ቀያሾች በሀገር ውስጥ በሚካሄዱ ህዝባዊ ሰልፎችና በመገናኛ ብዙሀኖቻቸው የሚያንጸባርቋቸው ሀሳቦች ከሚከተሉት የውጭ ፖሊሲ ጋር የተገናዘቡ መሆናቸውን ማረጋገጥ እንደሚኖርባቸውም የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ዶክተር ዮናስ አሽን ይመክረዋል። ለአሜሪካ ድምጽ አስማማየ ነው። ዋሽንግተን ዲሲ እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዝግጅቶቻችን ላይ ያሏችሁን አስተያየቶች ለማጋራት በፌስቡክ አት ቪኦኤ አምሃሪክ ወይም በኤክስ ሃሽታግ ቪኦኤ አምሃሪክ ላይ እንገኛለን። ተከተሉን። አስተያየቶቻችሁንም አጋሩን። የዝግጅታችንን የመጀመሪያውን አጋማሽ አጠናቀን ጊዜውን ለሙዚቃ እቃና የምናስረክብበት ሰዓት ላይ ደርሰናል። እንግዱ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ የአየር ሰዓቱን ለመረከብ እየጠበቀ ነው። ወደ እንግዱ ላሳልፋችሁ። ጤና ይስጥልኝ እንደምናመሻችሁ ዘወትር ቅዳሜ የምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል ሙዚቃዎቹ መራርጬ ወደ እናንተ የማደርሰው እንግዲህ ወልዴ ነኝ እስከ አራት ሰዓት አብራችሁ ልትቆዩ ጋብዛሉ Oh, is for the only one. Not I King Colonel. No. Love, Katsanyo Zemagar. La no. la Figranyo chenda be raimas muremi kuntar zemano. And nantan duntut tesvadargalo. Is even more than anyone that you adore can love. Is all that I can give to you. Love is more than just a game. But two, two in love can't make it. Take my heart and please don't break it. Love was made for me and you. One that you adore can love is all that I can give to you. Love is more than just a game for two, two in love can make it take my heart, and please don't break it. Love was made for me and you love that was made for me and ላቭ በናት ኪንግ ኮል ነበር። እንደወደዳችሁ ተስፋ አድርጋለሁ።

Minden for I to I'm to create. مرات مرا كنت وهديني i the uh <laughs> ሁለቱ ፍቅርዬ አለማየሁ እሸቴ በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን ሳምንታዩን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዶ ወሌ ነኝ። ሌላ የፍቅር ዜማ ነው። ኡ ቦይ፣ ለበርካታ ፊልሞች ሙዚቃ በመስራት የሚታወቀው ሮዝ ሮይስ የተሰኘው ባንድ ኢንፉል ብሉም ብሎ ቆየት ብሎ በለቀቀው አልበም ውስጥ ካካተታቸው ሥራዎች አንዱ ነው። ድምፃዊዋ የሚሲስፒ ተወላጇ ግወን ዲኪ ነች። ኡ ቦይ አይ ላቭ ዩ ሶ ጎንዲኪ ከሮዝ ሮይስ ባንድ ጋር ነበረች። የሰማይ መሬቱ የባህር ስፋቱ እንደ አለም ዳርቻ እንደ ስውድሽ ማይክል በላይነ አይኖችሽን በአይኔ ተዳክሜያየው የሰማይ መሬቱ የባህር ስፋቱ እንዳ አለም ዳርቻ እንደ ርግቱ አይኖችሽን በአይኔ ተዳክም እያየው To what is with could and this and they and the be and the i and the cushion the the fish To I fish you የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደርግቱ

the one who is i the Yeah I pacified too and I'm in that a and I I know the the may I you want this with this With to this with with it. with it, with the so, uh, with it. With the with it, so, uh, With, it. with, it, with it, ማይክል በላይነን አመስግነን ወደ አሜሪካዊቷ ሚኒ ሪፐርተን እናልፋለን። 32 ዓመቷ ይህን ዓለም የተሰናበተችው ሚኒ ሪፐርተን የማይሞት ሥራዋን ትታልፋለች። በካንሰር መያዛቸውን በይፋ ካስታወቁ ታዋቂ ሰዎች ከመጀመሪያዎቹ አንዷ ነበረች። ላቪን፣ ይህ ተወዳጅ ዜማዋ ነው። ሚኒ ሪፐርተን የአሜሪካ የካንሰር ማህበረሰብ ቃል አቀባይም ሆና አገልግላለች። ላበረከተችው አስተዋጽኦ ማህበሩ ያቀረበላትን ሽልማት ከወቅቱ ፕሬዚደንት ጂሚ ካርተር በዋይት ሃውስ ተቀብላለች። ሳዱላይ ኑር አዲስ ሰይድና ዮኒ ጎንደርኛ ናቸው። ግጥምና ዜማ ኑር አዲስ ሰይድ፣ ሙዚቃ ቅንብር መታፈሪያ በቀለ፣ ማሲንቆ እንድሪስ ሐሰን። እኔም በዚሁ ዜማ ነው የምሰናበታችሁ። እንግዶሌ ነኝ። የሳምንት ሰው ይበለን። ሰላም። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሾት ስመኝሽ የቆየ ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም፣ ደህና ደሩ።